ቮይስ ኦፍ አሜሪካ የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ስድስተኛ የፍትሐ ብሔር ችሎት የፍርድ ባለመብቶች በሆኑ ዘጠና ስምንት ሰዎችና ዙና ትሬዲንግ በተባለው የንግድ ድርጅት መካከል ባለው የፍርድ አፈጻጸም ጉዳይ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጠ። የፍርድ ባለመብቶቹ ጠበቃ አፈጻጸሙን አላግባብ ዘግቷል ይላሉ። መለስካቸው አምሃ ተከታትሎታል። የፌዴራሉ ከፍተኛ ፍርድ ቤት ስድስተኛ ፍትሐብሔር ችሎት በዙና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ በአቶ ዘሪሁን ጌታ ሰው እና 98 ሰዎች መካከል በነበረው ክርክር ላይ ሐምሌ 28 ቀን 2009 ዓ ምት ከፊል ፍርድ ሰጥቷል። ከፊል ፍርዱ የተሰጠውም በሁለተኛና ሦስተኛ ተከሳሾች እና በከሳሾች መካከል ቀሪ ክርክር ስላለ መሆኑ የፍርድ ሰነዱ ያመለክታል። የተሰጠው ከፊል ፍርድም ከሳሾች ለአንደኛ ተከሳሽ ተሽከርካሪ ከውጭ ለማስመጣት የሰጡት ቅድሚያ ክፍያ እንዲመለስላቸው የሚል ነው ይሁንና ፍርዱን ለማስፈጸም የግለሰቡንና የድርጅቱን ንብረቶች ስላልተለዩ እንዲለዩ ፍርድ ቤት ቀደም ባለ ቀጠሮ ትእዛዝ ሰጥቷል ማስረጃዎቹ ለፍርድ ቤቱ በቀረቡለት መሠረት ውሳኔ ለመስጠት ለታህሳስ 16 ቀን 2010 ዓ ም ቀጠሮ ቆርጧል ከተከሳሽ ጠበቆች አንዱ አቶ ቢንያም ከበረ የፍርዱ አፈጻጸም ዘግይቷል ይላሉ። ሁለት ሺ ዘጠኝ ሐምሌ ሀያ ስምንት ቀን በስታ ብሔር ስነ ስርዓት ህግ ቁጥር ሁለት መቶ አርባ ሁለት መሰረት ግለሰቡ ገንዘቡን ወስጃለሁ ሲሉ በሰጡት እምነት መሰረት ይህንን መሰረት አድርጎ ከፊል ውሳኔ ተሰጥቷል። የሆነ ሆኖ ግን ይሄን ለማስፈጸም በዛው ጊዜ ነሃሴ ላይ አፈፃፀም ቢከፈትም ለሁለት ወራት ያክል ፍርድ ቤቱ የአፈፃፀም መዝገቦችን የማየት ክፍት ቢሆንም ሁለት ወርን ያክል ቀጠሮ ሳይገቡ ቀርተዋል ዳኞች የሉም በሚል ሁለት ወሩ ን ባሻገር ግን አንደኛ ቂሊንቶ ማረሚያ ቤት በተደጋጋሚ ለግለሰቡ መጥሪያ ቢደርስም ሳያቀርበው ይቀራል። ነገር ግን በተለያየ ጉዳዮች ላይ በግለሰብ ደረጃ እያቀረበ ይህንን ፍርድ ቤቱ በተደጋጋሚ ጥብቅ ማስጠንቀቂያ ሰጥቶ እንዲያቀርበው አድርጓል። ይሄኛው አንዱ ምክንያት ነው። አቶ ዘሪሁን ጌታሰው ከሁለት ዓመታት በፊት በፌዴራል ፖሊስ እና በኢንተርፖል አማካኝነት ከዱባይ ተይዘው መምጣታቸውና ክስም እንደተመሰረተባቸው አይዘነጋም።